ሰላም እንደምናመሻችሁ፣ የጋቢና ቪ አድማጮች የዛሬ ማክሰኞ ታኅሣሥ 6 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል የወጣቶች የግል ስብዕና ግንባታ ዙሪያ ስልጠና የሚሰጥ ቡድን እናስተዋውቃቸዋለን። ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። የቡድኑ አባል የሆነውን ነጻነት ዘነበን የሰማችሁት። ስለ ቡድኑ እንቅስቃሴ የተደረገውን ቆይታ በምሽቱ ታዳምጣላችሁ። የአሽከርካሪዎችን ብቃት በምናይበት ጊዜ ያው የብቃት ማረጋገጫ ሰጣቱ ዘዴው በራሱ ያመጣው አንድ ችግር አለ። አሁን ደግሞ የሰማችሁት በኢትዮጵያ የሚደርሰውን ከፍተኛ የሆነ የትራፊክ አደጋ ለመቀነስ በበጎ ፈቃደኝነት ለአሽከርካሪዎችና ለእግረኞች ስልጠና የሚሰጠውን ውድነህ ዋቆ ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሽታችኋል? በዚህ ዓመት ይካሄዳል ለተባለው ብሔራዊ ምርጫ እየተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታወቀ። የፖለቲካ ምህዳሩ እንዲሰፋ በመጠየቅ አመቺ የመረጋጋት ሁኔታ የለም በሚል ምርጫው እንዲተላለፍ ያሳሰቡት የኦሮሞ ፌዴራሊስት ኮንግረስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንጃ ባወጣቸው የጋራ መግለጫዎች ላይም የገዢው ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ መግለጫ የሰጡ ሲሆን ከምርጫ በፊት ሀገራዊ መግባባት ያስፈልጋል ብለው ፓርቲዎቹ ያነሱት ነጥብ ላይ ብልጽግና ፓርቲ እንደሚስማማ ገልጸው በዚህ ዙሪያም እየተሰሩ ያሉ ጅምሮች እንዳሉ አስታውቀዋል። ዘገባውን ያደረሰችን ፀሐይ ዳምጠውናት። ሳዑዲ አረቢያ ከሀገር የሚባረሩ ሰዎችን በምታቆይበት ሪያድ በሚገኘው የእስር ማዕከል የሚበዙት በመቶዎች የተቆጠሩ ኢትዮጵያውያን ፍልሰተኞች ኢሰብአዊ በሆነ ሁኔታ ተይዘዋል ሲል ሂዩማን ራይት ዋችስ አስታወቀ። ፍልሰተኞቹ እጅግ በተጨናነቁ ክፍሎች ለረዥም ጊዜ መቆየታቸውንና ጠባቂዎቹም ጎማ በለበሰ የብረት ዱላ እንደሚደበድቧቸውም ነግረውናል ሲል የሰብአዊ መብት ተሟጋቹ ድርጅት አስታውቋል። ባለፉት ሁለት ወራት ጥቅምትና ህዳር ውስጥ ቢያንስ ሶስት ሰዎች ሞታቸውን የሚገልጽም ሪፖርት ደርሶናል ብለዋል። የሳውዲ መንግስት በአደገኛ ሁኔታ ያሉትን እስረኞች እንዲለቅ ሂዩማን ራይትስ ዋች አሳስቧል። ከዓለም እጅግ ባለጸጋ ሀገራቶች መካከል አንዷ የሆነችው ሳውዲ አረቢያ በዚህ የኮቪድ-19 ወረርሽኝ ወቅት እስረኞችን በሚዘገንን ሁኔታ የምትይዝበት አንዳችም ሰበብ አይኖራትም ሲሉ የሰብዓዊ መብት ድርጅቱ የስደተኛ መብት ተመራማሪ ናዲያ ሃርድማን አሳስበዋል። ይህ ኢሰብዓዊ አድራጎት በአስቸኳይ መቆም አለበት። የእስር ቤቱም ሁኔታ ዓለም አቀፍ መስፈርት ያሟላ ሊሆን ይገባዋል ሲሉ አክለዋል። የሶማሊያ መንግስት ከአጎራባሽ ኬንያ ጋር ያለኝን ዲፕሎማሲያዊ ግንኙነት አቋርጣለሁ ሲል አስታወቀ። የሶማሊያ መንግስት ለዚህ እርምጃው በምክንያትነት ያነሳው ኬንያ የሶማሊያን ሉዓላዊነት መዳፈሯ መሆኗን አስታ አስታውቋል። የሶማሊያ ማስታወቂያ ሚኒስተር ኦስማን አቡካር ዱቤ ትላንት ሰኞ ለአሜሪካ ድምጽ የሶማሊኛ አገልግሎት በሰጡት ቃል ከዚህ ውሳኔ ላይ የደረስ ነው ከቅርብ ጊዜያት ወዲህ ኬንያ በሀገራችን ፖለቲካ ውስጥ እየገባች መሆኗና እንዲሁም ያለማቋረጥ በሉዓላዊነታችን ላይ በምትፈጽመው የለየለት ጣልቃ ገብነት ምክንያት ነው ሲሉ አስታውቋል። በዚህ ጉዳይ ላይ ኬንያ እስካሁን ድረስ መልስ አልሰጠችበትም። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ስልጣናቸውን ከሚቀጥለው ሳምንት ጀምሮ ሊለቁ ነው። ዊሊያም ባር ትላንት ሰኞ በዋይት ሀውስ ከፕሬዚዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ ፕሬዚዳንቱ በትዊተር ገጻቸው ባር መጪውን የገና በዓል ከቤተሰቦቻቸው ጋር ለማሳለፍ ከበዓሉ በፊት ከስልጣናቸው ይሰናበታሉ ብለዋል። አያይዘውም ፕሬዚዳንቱ ጠቅላይ አቃቤ ሕጉ የእሳቸውን አስተዳደር ያሞገሱበትን የመልቀቂያ ደብዳቤም በትዊተር ገጻቸው ላይ አውጥቷል ተውታል። የፕሬዝዳንቱ ጠንካራ አጋር የሆኑት ዊሊያም ባር በፕሬዝዳንታዊ ምርጫ ውጤቱን ለመቀየር የሚያበቃ የድምፅ ማጭበርበር አልተፈጸመም በማለታቸው ፕሬዝዳንቱን እንዳናደዱ ይታወሳል። አድማጮች፣ ለሰዓቱ ያዝንላችሁ፣ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ የጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። ኢትዮጵያ ከፍተኛ የሆነ የትራፊክ አደጋዎች ከሚበዙባቸው ሀገራት በግንባር ቀደምነት ትመደባለች። ምንም እንኳን ሀገሪቱ ባለፉት ሀያ ዓመታት በመንገድ ግንባታው ትልቅ ለውጥ ያስመዘገበችና ብዙ ርቀት የተጓዘች ቢሆንም ከተሽከርካሪዎችና ከመንገድ ደህንነት ጋር ያለው ግንዛቤና ጥንቃቄ አነስተኛ በመሆኑ የመኪና አደጋ በየጊዜው ይጨምራል። የዛሬው እንግዳችን ውድነህ ዋቆ ለአስራ ሰባት ዓመታት በአሽከርካሪነት ያገለገለ ሲሆን በመንገድ ደህንነት ዙሪያ በበጎ ፈቃደኝነት ለአሽከርካሪዎችና ለእግረኞች ስልጠና ይሰጣል። በተጨማሪም የኅብረተሰቡን ግንዛቤ ለማዳበር ሴቭ ላይፍ በተሰኘው ማህበራዊ ድረ ገጹ ላይ ቅስቀሳ ያደርጋል። ከውድነህ ጋር ቆይታ ያደረገችው ኤደን ገረመውናት ቆይታቸው የሚጀምረው ውድነህ እንዴት ወደዚህ ስራ እንደገባ ከሚያስረዳበት ነው። ለረጅም ጊዜ ሹፌር ነበርኩኝና በየቦታው ስንቀሳቀስ የማያቸው አደጋዎች፣ አንዳንዴ የሹፌሮች ኃላፊነት ያለመሸከን የእግረኞችን ህዝብ በየቦታው ማቋረጥ ራሳቸውን ለአደጋ በሰጠ መልኩ ማቋረጥ። ይህንን እኮ መቀየር እችላለሁ ብዬ መንግስት ከሚሰራው ጎን ለጎን ለውጥ አመጣለሁ ብዬ ስላሰብኩ ነው ወደዚህኛው ስራ የገባው። ከልምድህ በመነሳት ኢትዮጵያ ውስጥ ላለው የመንገድ ደህንነት ችግር ዋነኛ የሚቢያቶች ምንድን ናቸው? ኦልሞስት ወደ አስራ ሰባት አመት አሽከርክሬያለሁ። ዋናው ብዬ ያስኳቸው አንድ አራት አምስት ፖይንቶች አሉ። አሁን የመጀመሪያው የአሽከርካሪዎች ብቃት ነው። የአሽከርካሪዎችን ብቃት በምናይበት ጊዜ ያው የብቃት ማረጋገጫ ስጣቱ ዘዴው በራሱ ያመጣው አንድ ችግር አለ። ሁለተኛ ደግሞ ከሚመጡት አዳዲስ ቴክኖሎጂዎች ጋር እራሳቸውን ቶሎ አብዴት አለማድረግና በዚህ ውስጥ የሚደርሱ አደጋዎች ናቸው። ለምሳሌ ያክል ብንወስድ መጀመሪያ ሚኒባስ የሚባል መኪና ሲመጣ ብዙ አደጋ ይፈጠር ነበር። እዛ የሱዙ መጣ አይሱዙ ሲመጣ የአጃብት እያደረጉት በሄዱት ቁጥር በጣም አደጋው የቀነሰ ነው። አሁን ሲኖትራክ ነው። ሲኖትራክን ባህሪ ማንም እየተረዳው አይደለም። ሲኖትራክ የራሱ የሆነ ባህሪ አለው። እነዚህም ቴክኖሎጂዎችን በደንብ አንደርስታንድ ማድረግ ነው። ሶስተኛ ብዬ አብስ ደግሞ የእድሜ ጉዳይ ነው። ዛሬ ላይ ወጣቶቻችን ብዙም ኃላፊነት የሚሰማቸው አይደሉም እና አሽከርካሪ እየሆኑ ያሉት እነሱም አንዱ የሚፈጥሩ ችግር አለ። ሌላው የምሽት ጉዞ ነው። የምሽት ጉዞ ሶስት መሰረታዊ ችግሮች አሉበት። እነዚህ ሶስቱ የመሰረታዊ ችግሮቹ ምንድን ናቸው? አንደኛው የመኪናችን ራሱን የቻለ ብቃት ነው። በአደዛ ጊዜ ተወጥሮ መንዳት ነው። ሶስተኛው ደግሞ የመኪናችንን መብራት ትክክል አለመጠቀም ነው። ይህ በሁለቱም ሳይት የሚነሳ ስለሆነ፣ ሌላው የማህበረሰባችን የንቃት ሁኔታ ነው። ማህበረሰቦቻችን በየመንገዶች ላይ ወጥተን በምናያቸው ጊዜ የመንገድ አጠቃቀማቸውን ብዙ ማዌርድ አልሆኑም። ኢትዮጵያ ውስጥ በጣም ትላልቅ መንገዶች፣ ረጃጅም ሰፋፊ መንገዶች የተፈጠሩ ነው። መኪና የማያልፍባቸው ቦታዎች አሁን መኪና እያለፈባቸው ነው ያሉት። ስለዚህ በዛው ጋር እግር ለእግር የተከተልን እኛ የእግረኞች የመንገድ አጠቃቀም ስርዓት ማስተማር ሲገባን ይህንን አላደረግንም። በዚህ ምክንያት ንቃተ ህሊናቸው ትንሽ የወረደ ስለሆነ ይህም አንዱ ችግር ነው። ሌላው የማህበረሰባችን ችግር ከብቶች የሚነዱበት መንገድ ነው። በአብዛኛው ጊዜ እታይ ማታ ማታ አህዮች ይሄዳሉ። የተለያዩ ከተሞች ላይ ከብቶች አሉ። እነዚህ ችግር ይፈጥራሉ። ሶስተኛ ብዬ ያስኩት ደግሞ የመንገዶቻችን ጥራት ነው። እዚህ ላይ እንደኔ እየሰራው ያለው ከኢንጂነሮች ጋር እየሰራውኝ ነው። ኢንጂነሮች በመንገድ ጥራት ላይ ያለውን ችግር ክፍተት የሚያሳዩበት የራሱ የሆነ ፕሮግራም አለ። የጥናትም ሴክተር አለ። ሌላው አዳዲስ መንገዶች ስንሰራ ኢንተርናሽናል ምልክቶችን በትክክል አንጠቀማቸውም። ድራይቨሮቻችን ፕሮፐርሊ ዩዘ አድርጓቸውም። እነዚህ እነዚህ ነገሮች አሉ። በአብዛኛው ጊዜ ግን ይህንን ነገር ላተኩርበት ፈልጋለሁ። አሽከርካሪዎቻችን በልምድ ነው መኪና የሚነዱት። ሳይንሱን አያውቁትም። ምንድን ነው ኢነርሺያ የሚለውን አያውቁትም። ካይነቲክ ኢነርጂ ነፍስ ፍሪክሽንን እነዚህ ነገሮች ቢያውቁ መኪኖቻቸውን በእውቀት ይነዱታል ብዬ አስባለሁ። እዚህ ላይም ፎከስ አድርገን እየሰራን ነው ያለ ነው። ከፊዚክስ ባለሙያዎች ጋር ወደ ግንዛቤ እንምጣ። አሽከርካሪዎቹም ግንዛቤ እንደሌላቸው ተናግረሃል። በተለይ ደግሞ ወጣት ሾፌሮች የስልጠና ማነስ እና የኃላፊነት ስሜት ማጣት የሚታይባቸዋል ብለሃል። እና እሱን ለማሻሻል ምን ቢደረግ መልካም ነው ትላለህ? አንደኛው ነገር አሽከርካሪ ሲባል ዝም ብሎ ተራ ስራ ስላጣ ብቻ ሊሰራው የሚችለው ስራ አይደለም። የትልቅ ኃላፊነት የሚገባው ስራ ነው አሽከርካሪነት እና ስራ ስላጣ ትምህርት እንዲህ ስላለው የሚገባበት ሙያ እንዳልሆነ ማንኛውም ሰው አንደርስታንድ ማድረግ አለበት። ሰው ሁለተኛ፣ መንግስትም አሁን እዚህ ላይ ትኩረት እያደረገ ነው ብዬ አስባለሁ። ትምህርት ቤቶች ላይ የሚሰጡ እያንዳንዱ ቲዮሪ ሰው ወይሰው ይሄ አሽከርካሪ በምን አይነት መልኩ ነው ግንዛቤ ያለው እንዴት ነው ያገኙ የሚለው አንቺ ምናልባት ተፈትነሽ ትሆኚ እያለች ተፈተኑ ያለውን ጓደኞቻችን እና መንጃ ፈቃድ ለማግኘት የምንፈተነው ፈተና በእርግጥ ይሄንን ነገር ውጤት ያመጣል ብዬ አንም አላስብም። ግን አካዳሚ አካዳሚካሊ ትምህርት ሊሰጥ ይገባል ብያለሁ። እሺ ከዛ በተጨማሪ ደግሞ ተለይ ከአዲስ አበባ ወይም ደግሞ ከትላልቅ ከተሞች ውጪ የእግረኛ መንገድ የለም። በሱስ ዙሪያ ምን ትላለህ? ይህንን ከሶስት ቀን በፊት ሰፊዋለሁ። ምናልባት ጠቅላይ ሚኒስተር አብይ ወደ ኬንያ ሄዶ ድንበር ላይ ያለውን ቦታ ሲያስመርቁ፣ ምን ነበረ የሽፋን የተደረገ የሚዲያ ሽፋን። ከሀዋሳ ሞያሌ ያለ የፍቅር መንገድ ተጠናቆ ለምረቃ ደረሰ የሚል ነገር ሲሰሩ እኔ ገብቼ ጽፌ ነበረ እና አራት ነገሮችን አንስቻለሁ። አንደኛ መንገዱ በምን አይነት ስራት ነው የተሰራው፣ ሁለተኛ የእግረኛ መንገድ አለ ወይ፣ ሶስተኛ መንገዱን ለጉዳት የሚያጋለጡ እንደ ጎርፍ አይነት ነገሮች ሲመጡ የጎርፍ ሚዛው በስርአቱ ተሰርቷል ወይ፣ አራት የመንገዱ ስፋት የከተማው ስፋት እና ስታንዳርድ የሚለውን ነገር ጠብቋል ወይ? ሚዲያ ዘሮችን በዝርዝር ተፊያቸዋለሁ እዚህ ፔጅ ላይ እና አሁን ያነሳችነት ትልቅ ፖይንት ነው። ምክንያቱም እግረኛ መንገድ በሌለበት እግረኛን በፖስቲዳት አይባል። ሶ ይህን ነገር የእግረኛ መንገድን በተመለከተ እነዚህ ሰዎች የዚህ አስፋልት ላይ የሚሆኑት ለምንድን ነው? መንገድ እግረኛ መንገድ ስለሌለው። ሶ እግረኛ መንገድ በጣም በጣም ኮኖ። አንደኛ ሁለተኛ፣ መንገዱ ብቻ መኖሩ አይደለም፣ የእግረኛ መንገድ መኖሩ ብቻ ሳይሆን ሰው ይሄድበታል ወይ ማለት ኮምፎርቴብል ነው ወይ? ስለዚህ እነዚህንም ስታንዳርዳቸውን ጠብቆ መስራት ምቹ ማድረግ ወሳኝ ነው ብዬ አስባለሁ። አንድ ማንሳት የምፈልገው ና ሳላንሳው ማላልፈው ነገር ምንድን ነው ከብቶቻችንን የምንመራበት ወደ ቦረና ምናልባት ሄደሽ ከሆነ ምንድን ነው የሚያደርገው? አስፋልቱን ጥግ ጥግ ይመረጥርና በራሱ ይመነጥርና በዛ ጥግ ጥግ ይመረዋል። ከብቱ ከብት የሚያቋርጥበትን ቦታ ላይ መጀመሪያ እረኛ ይወጣና አስፋልቱ ላይ ቆሙ መኪና መምጣት አለመምጣቱን ሲያት ብቻ ነው ከፍቶ የሚያሳግረው። እንደዚህ አይነት ንቃተ ህሊና ሊኖረን ይገባል። በጣም ነው የማመሰግነው ውድነህ ሌላም ጊዜ እንግዲህ እንግዳ እናደርገሃለን። ለዛሬ ግን አመሰግናለን። እሺ፣ እኔ አመሰግናለን ኤደንንና እንግዳዋን ውድነህ ዋቆን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በቀጣይ የወጣቶችን ስብዕና በመገንባት ዙሪያ እንቅስቃሴ የሚያደርግ ቡድን እንግዳ አርገን ጋብዘናል። ቅን ቡድን ይሰኛል። ወጣቶች ዝንባያቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ቡድን ነው ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለምንም ክፍያ ከተለያዩ መንግስታዊ እና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ ለአዲስ አበባ ወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ተያያዥ ጉዳዮች ላይ ሀብታሙ ስዩም የቅን ቡድን አባል ከሆነው ከነጻነት ዘነበ ጋር በማህበራዊ አውታር በኩል ተወያይቷል። ውይይታቸው ቅን ቡድን መቼ ተቋቋመ? ቡድኑን ለመመስረትስ ምክንያት የሆናችሁ ምንድን ነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል። ጤና ስጥልኝ፣ ነጻነ ዘነበ እባላለሁ። በሙያ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነ ለኢትዮጵያ ምን እናበርክት፣ ምን እንስራ እያለን መጽሐፎችን እያነበብንና እየተወያየን አዳር ፕሮግራም ሮብሮ በማድረግ የሀገር ፍቅር ስሜት ነው የጀመረው። ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት? ጥሩ። ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታ ቤዝ አለን። ስለዚህ እነሱን ፎሎ እናደርጋለን ኮች መድበን ኮቾች አሉ የሰለጠኑ እነሱ እየተከታተሉ በተጨባጭ በገንዘብ በቤተሰብ ህይወት በሪሌሽንሽፕ በመንፈሳዊ ህይወታቸው ት በራዕይ በዓላማቸው በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋ ዜና አለን እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን። እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው። የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንፃር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ በጣም ጥሩ እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው አክቹዋሊ የቡድናችን ራዕይ ባለራዕይ ቅን ጤናማ እና ባለጸጋ ትውልድ ማፍራት የሚል ነው በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ገቢ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በመስራቅ አፍሪካና ሚድልስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮው ወደኋላ ተመልሰን የምንኖረው ይሆናል ማለት ነው። ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ? እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው። እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ፣ የራሳችንን ምስክርነት እየሰጠን ይህም ሰለጠንኩ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ የት ላድርግ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው ገንዘብ የሌላቸው በጀት የሌላቸው ድርጅቶች የመንግስት፣ የግል፣ ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት፣ እንዲሁም ካሰለጠናቸው የሚመለከታቸው አካላትም በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝ ነው። ተጨባጭ የሆነ የለውጥ መንገድ ነው ማለት ነው። በቀጣይ ጊዜ ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነጻነት አጋራል። ምንድን ነው ህልማችሁ? እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ እስከ 2024 ዓ ም ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው አሰልጥነን ከዚያ ውስጥ አንድ መቶ ሺህ የሚሆኑትን አስር በመቶዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለአንድ መቶ ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከአስር ሚሊዮን በላይ የስራ እድል እንፈጥራለን በቅን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ ሶስት ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏት እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው። ሀብታሙንና እንግዳውን ነጻነት ዘነበን እናመሰግናለን። አድማጮች፣ በኮሮና ወረርሽን ምክንያት የአሜሪካ ድም ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ ቆየ ነኝ። አሁን ደግሞ ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ የሚያደርስበት የስፖርት ሰዓት ላይ ደርሰናል። የዛሬው የዛሬው እንዲህ ተጠናቅሯል። የኢትዮጵያ አትሌቲክስ ፌዴሬሽን ትናንት ባደረገው 24ተኛ መደበኛ ጉባኤ ላይ ፌዴሬሽኑን ለቀጣይ አራት ዓመታት የሚመራ ፕሬዚዳንት መርጧል። በዚህም መሠረት ኮማንደር ደራርቱ ቱሉ በ27 ድምፅና በአንድ ተቃውሞ የፌዴሬሽኑ ፕሬዚደንት እንዲሆኑ ተመርጠዋል። ኮማንደር ደራርቱ ቱሉ ብቸኛዋ እጩም ነበሩ። ኢትዮጵያውያን የዓመታት የአትሌቲክስ ባለድሎችን ሀገሪቱን በዓለም የስፖርት አደባባይ ያስጠሩ ጀግኖችን አክብረዋል። ከትናንት በስቲያ በሸራተን አዲስ በነበረ ዝክረ መርሃ ግብር ላይ የሻምበል አበበ ቢቅላ ስልሳኛ ዓመት የሮም ኦሎምፒክ የማራቶን ድልና ከሜልቦርን እስከ ሪዮ ኦሎምፒክ የተሳተፉ የአትሌቲክሱ ጀግኖች ድረስ ተዘክረዋል፣ ተመስግነዋል። የሀገሪቱ ፕሬዚደንት ክብርት ሳህለ ወርቅ ዘውዴን ጨምሮ በርካታ የመንግሥት ባለሥልጣናት የስፖርቱ ዘርፍ ሹሞችና አትሌቶች በተገኙበት ሥነ ሥርዓት ላይ ስፖርት ለኢትዮጵያውያን አብሮነት የዋለው ውለታም ተወስተዋል። ከሜልቦርን እስከ ሪዮ ኦሎምፒክ ከተሳታፊ እስከ ወርቅ ሜዳሊያ ባለድል አትሌቶች የተዘጋጀላቸውን የምስጋና ዋንጫ ከሜልቦርን እስከ ሞስኮ ኦሎምፒክ ለተሳተፉ አትሌቶች ደግሞ ከስምንት ሚሊዮን ብር በላይ ከሚመለከታቸው ኃላፊዎች ተረክበዋል። በሕይወት የሌሉ አትሌቶች ሽልማት ለቤተሰቦቻቸው መሰጠቱን የኢትዮጵያ አትሌቲክስ ፌዴሬሽን በፌስቡክ ገጹ በኩል አስታውቋል። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ እየተካሄደ ይገኛል። ቅዳሜ ዕለት ሰበታ ከተማና ድሬዳዋ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ቅዱስ ጊዮርጊስን አንድ ለዜሮ ረትተዋል። እሁድ ዕለት ኢትዮጵያ ቡናና ወልቂጤ ከተማ ሁለት ለሁለት አቻ ወጥተዋል። አዳማ ከተማ ጅማ አባ ጅፋርን አራት ለአንድ ረትተዋል። ትናንት በተደረገው ጨዋታ ደግሞ ሃድያ ሆሳና ወላይታ ድቻን ሁለት ለአንድ፣ ባህር ዳር ከተማ ደግሞ ሲዳማ ቡናን ሦስት ለአንድ አሸንፈዋል። ዙሩን አዳማ ከተማ ባህር ዳር ከተማና ሃድያ ሆሳና ከአንደኛ እስከ ሶስተኛ ደረጃ ተቆጣጥረውታል። የቀድሞው የፈረንሳይና የሊቨርፑል እግር ኳስ ቡድኖች አሰልጣኝ ጄራልድ ሁሊየ በ73 ዓመታቸው ከዚህ ዓለም መለየታቸው ተሰምተዋል። ሊቨርፑልን ከዝቅተኛ ውጤታማነት እርከን አንስተው በ2001 የጎርጎሳውያኑ ዘመን በአንድ የውድድር ዘመን የሦስት ድል ባለቤት ከሆኑ ቡድኖች ደረጃ አድርሰውታል። የፓሪስ ሴን ጀርሜን፣ ኦሎምፒክ ሊዮኔስና አስቶን ቪላ የተሰኙ ቡድኖችንም አሰልጥነዋል። ለሞት የተዳረጉት በልብ ህመም ምክንያት መሆኑን የፈረንሳይ የዜና አውታሮችን ጠቅሰው ሮይተርስ ዘግቧል።

ደስ ይላል ደስ ይላል፣ ያሰብኩት ተሳክቷል፣ ዝንፉ ተቃንቷል፣ የጎደለው ሞልቷል፣ ደፍጹ ጠራ፣ አልሜም ተፈታ፣ የተመኘ ኋትድ ገብታ የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሻሁት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። ملكاش <applause>